The Voice of America. የአርቲስት ሀጫሉ ሁንዴሳ እንግድያ ተከትሎ ከተነሳ ሁከት በኋላ አምቦ፣ ነቀምት፣ ግንቢና ሆሮ ጉድሩን በመሳሰሉ ከተሞችና የምዕራብ ኦሮሚያ አካባቢዎች አንጻራዊ መረጋጋት እየወረደ መሆኑን በአንጻሩ ደግሞ ብዙ ሰው መታሰሩን ሪፖርተራችንና ኮሩም መልካ ለደረጀ ደስታ ማምሻውን ነግሮታል። ቀጥሎ ይቀርባል። ያለው እንቅስቃሴ ምንድን ነው የሚመስለው? አሁን አምቦ ከተማ በምን ሁኔታ ላይ ነው ያለችው? በጣም አመሰግናለሁ ደረጀ። ከዛሬ ጠዋት ጀምሮ ማለትም ከሰኔ ሀያ ዘጠኝ ጠዋት ጀምሮ በአምቦ ከተማ የትራንስፖርት፣ የንግድ የመንግስት መስሪያ ቤት እንዲሁም የግል መስሪያ ቤቶች እንቅስቃሴ ተጀምሯል። ባለፉት ሰባት ቀናት የአርቲስት አጫሉ ሁንዴሳን ግድያ ተከትሎ በተለያዩ ከተሞች ተዘግተው ነበር፣ አገልግሎት አልነበረም። ከዛሬ ጠዋት ጀምሮ ግን በአምቦ ከተማ አንጻራዊ ሰላም ሰፍኗል ማለት ይቻላል። ከየመንግስት ጸጥታ ኃይሎች ከተማ ውስጥ ከሚያደርጉት እንቅስቃሴ ውጪ ሁሉም አገልግሎቶች ተከፍተው አገልግሎት እየሰጡ ይገኛሉ። በዛሬው እለት አገልግሎቱ ተጀምሯል ማለት ይቻላል። በአምቦ ከተማ ያለው ነገር ይህንን ይመስላል። በአንዳንድ ሌሎች የምዕራብ ኦሮሚያ ከተሞችም ለምሳሌ በነቀምቴ ከተማ፣ በጊንቢ ከተማ፣ በሻምቡ ከተማ እንዲሁም በደንቢዶሎ ከተማ ባለፉት ስድስት ሰባት ቀናት ተቋርጠው የነበሩት አገልግሎቶች መጀመራቸውን በየአካባቢ ከሚገኙ ሰዎች ለማጣራት ሞክሬያለሁ። እንግዲህ እንደተከታተልከው በዚህ በተለይ በምስራቅ እና ደቡብ ኦሮሚያ አካባቢ በሰዎች ላይ በንብረት ላይ የደረሱ ጉዳቶች አሉ። በደቡብ በኩል በእናንተ ጋር ምንም የለም ን ለማጣራት አምቦ ከተማ ምን እንደሚመስል ለመቃኘት ወጥቼ ነበረ። አንድ የተመስታወቱ የረገፈ ሆቴል ለማግኘት እች ያለው ያንን ለማጣራት ወደ አምቦ ከተማ ፖሊስ ጽህፈት ቤት የወንጀል ምርመራ ክፍል ኃላፊ ኢንስፔክተር አሰፋ ድሪባ ደውዬ ነበረ። በአምቦ ከተማ ባለፈው አርቲስት አጫሉ ሁንዴሳን ግድያ ለመቃወም በወጡ ሰልፈኞች እና በጸጥታ ኃይሉ መካከል በተፈጠረው ግጭት አንዳንድ ቦታዎች ላይ የንብረት መውደም እንዳለ ገልጸውልኛል። አንድ ሆቴል መስታወቱ እንደረገፈ፣ የአምቦ አዲሱ መናሪያ ህንፃ መስታወት እንዲሁ እንደረገፈ በአምቦ ከተማ የሚገኝ ሌላ የጄሶ ፋብሪካም ላይ እንዲሁ ጉዳቶች እንደደረሱ ገልጸውልኛል። ከዛ ጋም ተያይዞ የተለያዩ ሰዎች እየታሰሩ እንደሆነ ከቤተሰብ መካከል ለማጣራት ችያለሁ። ከነዚህም መካከል የኦሮሞ ነጻነት ግንባር አባል እና የባኮቲቤ ጽህፈት ቤት አስተባባሪ የሆኑት ወይዘሮ ዱሌ ሴዳ አንዷ ናቸው። ልጃቸው እንደነገረችኝ ከሆነ ከእሳቸው ውጪ ሌሎችም ሰዎች መታሰራቸውን ነው ለመረዳት የቻልኩት። ይህንን ለማጣራትም ወደ ከተማው የወንጀል ምርመራ ክፍል ኃላፊ ኢንስፔክተር አሰፋ ድሪባ ደውዬ ነበረ። ሰዎች የታሰሩት ባለፈው ሳምንት ውስጥ የሀጫሉ ሁንዴሳን ግድያ ለመቃወም በወጡበት ጊዜ ንብረት በማውደም የአካል ጉዳት በማድረስ እና በተለያዩ ወንጀሎች ተጠርጥረው ነው ቁጥጥር ስር የዋሉት ብለዋል። እስካሁንም ሰላሳ ሰዎች ቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን ገልጸዋል። ሰዎቹ እስካሁን ፍርድ ቤት ቀርበዋል ወይ አልቀረቡም ለሚለውም ጥያቄ ባለፈው ሳምንት የመንግስት መስሪያ ቤትም ሆነ ማንኛውም አገልግሎት በግጭቱ ምክንያት ተቋርጦ ስለነበር ፍርድ ቤት አልቀረቡም። አሁን ግን እየተጣራ ፍርድ ቤት እንዲቀርቡ ከነገ ጀምሮ ጥረት እናደርጋለን፣ በዛም እየሰራ ነው ብለዋል። የከተማው የወንጀል ምርመራ ክፍል ኃላፊ በቁጥር የታሰሩ ሰዎችን በጠቅላላው በምዕራብ ኦሮሚያ ውስጥ በምዕራብ ኦሮሚያ ምን ያህል ሰዎች ታስረዋል የሚለውን ለማጣራት ወደ ኦሮሚያ አስተዳደርና ፀጥታ ጽህፈት ቤት ጸጥታ ቢሮ ኃላፊ አቶ ጅብሪል መሐመድ ደውለን ነበረ። ምክንያቱም ቀድሞም የኦነግ ከፍተኛ አመራሮች ታስረዋል የሚል ቅሬታ በኦሮሞ ነጻነት ግንባር ወይም ኦነግ ሊቀመንበር አቶ ዳውድ ኢብሳ በመቅረቡ ማለት ነው። ለምሳሌ ያህል ለመጥቀስ ኮሎኔል ገመቹ አያና ባለፈው አመት ለአንድ ዓመት ከሁለት ወር ገደማ ታስረው ከተፈቱ ሰባት ወራቸው ነው። አሁንም ድጋሚ ባለፈው ቅዳሜ ማለትም ሰኔ ሀያ ሰባት ሁለት ሺ አስራ ሁለት ዓመተ ምህረት ታስረዋል። ሌላኛው የሆሮ ጉድሩ ወለጋ የኦነግ ጽህፈት ቤት የኮሚቴ አባላት ጫልቱ ታከላ ቤቱ ትባላለች። ከለውጡ በፊት አራት ጊዜ ገደማ ታስራለች። ከነዛ መካከል ማዕከላዊ እንደታሰረችም ሲገለጽ ነበር። በአሁኑ ጊዜም ከለውጡ በኋላ ሶስቴ መታሰሯን የተገለጸው ለሶስተኛ ጊዜ የታሰረችውም በሰኔ ሀያ ሰባት ሁለት ሺ አስራ ሁለት ዓመተ ምህረት መሆኑን የተገለጸው እሷም አዲስ አበባ በህቷ ቤት እንዳለች ቁጥጥር ስር እንዳዋለች እና በአሁኑ ጊዜ ቀድሞ ባለፈው አርብ ማለትም ሰኔ 26 2010 ዓ.ም ቁጥጥር ስር የዋሉት የኦነግ ከፍተኛ የአመራር ከሆኑ መካከል ማለት ነው አቶ ሚካኤል ቦረን፣ አቶ ኪነሳ አያና እንዲሁም ደግሞ የኦነግ ከፍተኛ አማካሪ ዶክተር ስጉጥ ገለታ እንደሚገኙበት ተጠቅሷል። እነዚህ ሰዎች በአሁኑ ጊዜ የት እንደሚገኙ አይታወቅም። የፍርድ ቤት ትዕዛዝም ተይዞ አይደለም እነዚህ ሰዎች ቁጥጥር ስር የዋሉ የሚል ቅሬታ ቀርቦ ነበር። ይህንን ለማጣራት የአቶ ጅብሪል መሀመድ ሲሱ በአሁኑ ጊዜ የኦነግ ከፍተኛ አመራሮች ብቻ ሳይሆኑ የመንግስት ሰራተኞችም ጭምር በቁጥጥር ስር እየዋሉ ነው። በቁጥጥር ስር እየዋሉ ያሉበት ምክንያት ደግሞ የአርቲስት አጫሉ ሁንዴሳን ግድያ ተከትሎ በተለያዩ ከተሞች በተከሰተው ሁከት ያንን ሁከት በማነሳሳት በማቀነባበር እንዲሁም በገንዘብ ድጋፍ በማድረግ በቀጥታም ሆነ በተዘዋዋሪ በዚህ ሂደት ውስጥ ተሳትፈዋል ተብለው የተጠረጠሩ ግለሰቦች መያዛቸውን ገልጸዋል። በቁጥር ይህን ያህል ብለው አልገለጹም። እንደዚህ የእነዚህ ሰዎች የፍርድ ሂደት ምን ላይ ይገኛል ለተባሉትም ወደ ፍርድ ቤት እየቀረቡ ያሉ ሰዎች አሉ፣ ወደ ፍርድ ቤት ለወደፊቱ እየተጣራ የሚቀርቡም አሉ ከማለት ውጪ ሌላ መረጃ ለማግኘት አልተቻለም። በነቀምቴ ከተማም እንዲሁ ከአርቲስት አጫሉ ሁንዴሳ ግድያ በኋላ ባለው ኦሮሞ ፌዴራሊስት ኮንግረስ ወይም ኦፌኮ ከፍተኛ አመራሮች አቶ በቀለ ገርባን ጨምሮ እንዲሁም አባል አቶ ጀዋር መሀመድ እና ሌሎቹ መለቀቅ አለባቸው በሚል ሁከት ተነስቶ እንደነበር እንዲሁ ከገለጹልኝ ሰዎች መካከል ነግረውኛል። በርካታ ሰዎች መታሰራቸውን ገልጸውልኛል። ይህንን ለማጣራት ወደ ከተማው የፖሊስ ኃላፊ፣ ኮማንደር ረቢቱ ደቻሳ ደውዬ ነበረ ስልካቸውን ባለማንሳታቸው መልስ ለማግኘት አልቻልኩም። የከተማው የአስተዳደርና ጸጥታ ጽህፈት ቤት ኃላፊ አቶ ምዝጋኑ አጋሪ ግን ከዚህ ጋር ተያይዞ ሰዎች ቁጥጥር ስር አለዋሉ፣ ከጸጥታ አካላት መካከል የቆሰሉ አሉ፣ እንዲሁም ባልታወቁ ሰዎች በተፈጠረው አደጋ ወይም ደግሞ የጦር መሳሪያም ሲጠቀሙ የነበሩ ስለሆነ ከዚህ ጋር ተያይዞ ሰዎች ቆስለው ሕክምናም ሲያደርጉ እንደቆዩ እና ባለፈው ሳምንት የሶስት ሰዎች ህይወትም ማለፉን እንደዛው ገልጸዋል። ይህንን በተመለከተ ቁጥጥር ስር የዋለ ሰው የለም። ቅሬታውም ቅሬታውንም አስመልክቶ አንድም ሰው ቁጥጥር ስር የዋለ የለም፣ ግን ሰልፉ አስቀድሞ ሰዎች በወንጀል ድርጊታቸው ተጠርጥረው ሊያዙ ይችላሉ የሚል መልስ ነው ያገኛል። በሌላ አካባቢ ቅድም በጠቀስናቸው የምስራቅ ኦሮሚያ ምስራቅና ደቡብ ኦሮሚያ አካባቢዎች ሰዎች በግለሰቦችም ላይ ጥቃት ተደርሷል። በንብረት ላይ ብቻ ሳይሆን ከአካባቢ እንዲወጡ አካባቢውን ለቀው እንዲወጡ በመኖሪያ ቤታቸው ላይ በንግድ ድርጅታቸው ላይ አደጋ እና በራሳቸውም ላይ እንደዚሁ አደጋ የደረሰባቸው ሰዎች መኖሩን ነው እየሰማን ያለ ነው። በዛ አካባቢ እንዲህ ያለ ነገር ተፈጽሟል። በዚህ አካባቢ አምቦ ከተማ ላይ በአንድ ሆቴል ላይ ከተደረገው የመስታወት ሰበራ ውጪ በነቀምቴ ከተማም በሌሎች ከተማም ለማጣራት ሞክሬያለሁ። የተደረገ ድርጊት እንደሌለ ከመንግስት ከፍተኛ ከመንግስት ኃላፊዎችም እንዲሁም ከህብረተሰቡ ለማጣራት ሞክሬያለሁ። በጣም በጣም አመሰግናለሁ። ኮር መልካ፣ በጣም ነው የማመሰግነው። እሺ፣ መልካም ቀን ሰላም።